እንደምን አመሽታችሁልኛል? የተከበራችሁ አድማጮቼ፣ በአትሌቲክስ ስፖርት ሩጫ ውድድር ኢትዮጵያዊቷ ወርቅነሽ ደገፋ በትላንቱ ከሮም ኦስቲያ ግማሽ ማራቶን ድል ተቀዳጅታለች። የወንዶቹን ኬንያዊው ሰሎሞን ኪርዋ የጎ አሸንፏል። በባርሴሎና ማራቶን በሴቶቹ የስፔኗ ቫሌሪ አይቤ ቀድማ ገብታለች። የወንዶቹን ኢትዮጵያዊው ዲኖስ ሰፊር አሸንፏል። በእግር ኳስ የአፍሪካ ክለቦች ሻምፒዮና ቅዱስ ጊዮርጊስና ቲፒ ማዜምቤ እኩል ሁለት ለሁለት ተለያይተዋል። ሌሎች ዜናዎችም አሉን። አብራችሁን ቆዩ። አትሌት ወርቅነሽ ደገፋ የትላንቱን ከሮም ኦስቲያ ግማሽ ማራቶን አሸንፋ ስትገባ ያስመዘገበችው ጊዜ አንድ ሰዓት ሰባት ደቂቃ ከዜሮ ስምንት ሴኮንድ ነው። ውድድሩን በአብዛኛው ስትመራ የቆየችው ኬንያዊቷ ኪሩዋ ዬጎ በሁለተኝነት አጠናቃለች። ሌላይቱ የኬንያ ሯጭ ማግዳሌን ማሳይ ሦስተኛ የወርቅነሽ ሰዓት በዚህ ውድድር ሁለተኛው ፈጣን ጊዜ ተብሎ ተጽፏል። በ2012 ፍሎረንስ ኪፕላጋት ከኬንያ ካስመዘገበችው አንድ ሰዓት ስድስት ደቂቃ ከ38 ሴኮንድ ቀጥሎ ማለት ነው። ከራሷ የቀድሞ ፈጣን ጊዜ ላይም ስድስት ሴኮንዶች አሻሽላለች። ወርቅነሽ ደገፋ በትላንትናው እለት በማሸነፌ ተደስቻለሁ። ባስመዘገብኩት ሰዓትም ኮርቻለሁ። ከቀጣይ ውድድሮቼ በፊት ጥሩና በጣም ጠቃሚ ሙከራ ሆኖኛል ስትልም አስረድታለች ወርቅነሽ አሸንፋ ከገባች በኋላ ለጋዜጠኞች ስትናገር በትላንቱ የሮም ኦስቲያ ግማሽ ማራቶን ከ13 ሺህ በላይ ሯጮች ተሳትፈዋል። በመግቢያ ላይ እንደ ገለጽኩት ደግሞ በዚህ ውድድር የወንዶቹን ቀድሞ በአንደኝነት የጨረሰው ኬንያዊ ሶሎሞን ኪርዋ የጎ ነው። 58 ደቂቃ ከ44 ሴኮንድ ነው ጊዜው። በ2013 ዊልሰን ኪፕሮፕ ካስመዘገበው የኮርሱ ፈጣን ሰዓት ላይ 31 ሴኮንዶችን አንስቶለታል። ሊዮናርድ ኪፕሮች ሁለተኛ ሬሚ እንዲዋሊሞ ሶስተኛ። ወደ ባርሴሎና ማራቶን ስንሸጋገር የሴቶቹን የስፔኗ ቫለሪ አይቤ በ2526 አንደኛ፣ ዐይነ ዓለም ካሳሁን ከኢትዮጵያ ሁለተኛ፣ ሞቱ መገርሳ አሁንም ከኢትዮጵያ ሦስተኛ መውጣታቸውን እናገኛለን። ከኮርሱ በተቃራኒ ነፍስ የነበረው ኃይለኛ ነፋስ ውድድሩን እንዳከበደው ተዘግቧል። በወንዶቹ የመጀመሪያዎቹ አጥቂዎች ሦስት የኢትዮጵያና አራት የኬንያ ሯጮች ነበሩ። ዲኖ ሰፊር፣ አበጀ አያናና አብዲ ፉፋ ከኢትዮጵያ፣ ኪፕቹምባ ሉካሮቲች፣ ፒዩስ ኪፕሮፕና አልበርት ኮሪር ከኬንያ ነበሩ ዋና ተፎካካሪዎች። በመጨረሻው ዲኖ ሰፊር ከኢትዮጵያ በ2 ሰዓት 9 ደቂቃ ከ31 ሴኮንድ በአንደኝነት ጨርሷል። ኮሪር ሁለተኛ፣ ኪፕቹምባ ሦስተኛ። የትላንቱን የባርሴሎና ማራቶን 10899 ሯጮች አጠናቀዋል። ለእግር ኳሱ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል ይሆናል። የምወስዳችሁ ትላንት በባህር ዳር ስታዲየም ቅዱስ ጊዮርጊስና ቲፒ ማዜምቤ እኩል ሁለት ለሁለት የተለያዩበትን ጨዋታ ያስቀድማል። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። የሁለት ሺ አስራ ስድስት የአፍሪካ ክለቦች ሻምፒዮንስ ሊግ የመጀመሪያ ማጣሪያ ትናንትና እና ከትናንት በስቲያ በተለያዩ የአፍሪካ ከተሞች ተካሂደዋል። ትናንት በወቢቷ የባህር ዳር ከተማ በኢትዮጵያዊ ቅዱስ ጊዮርጊስና በኮንጎ ዲሞክራቲኩ ቲፒ ማዜምቤ የመጀመሪያ ማጣሪያ አድርገው አልተሸናነፉም። ሁለት ሰዓታ ተለያይተዋል። በሜዳውና በደጋፊዎቹ ፊት የተጫወተው ቅዱስ ጊዮርጊስ በመጀመሪያዎቹ ሀያ ደቂቃ ተጋጣሚውን በልጦ ተጫውተዋል። በስልሳ ሺህ ህዝብ ተመልካች የተሞላው ስቴዲየም እጅግ ደምቆ አምሽቷል። ድጋፉንም አሳይቷል። የእለቱ ኮከብ በሀይሉ አሰፋ በቅጽል ስሙ ቱሳ ይባላል። ጨዋታው በተጀመረ አስራ አንደኛ ደቂቃ ላይ ከሀያ ሜትር መትሮ ደጋፊውን ያስጨፈረ ግሩም ድንቅ ጎል አስቆጥሯል። እንግዳው ቡድን ቀድሞ በተቆጠረበት ጎል ሳይረበሽ የጊዮርጊሶችን አጫዋወት ቀስ በቀስ እየለመደ አቻ የሆነባትን ጎል በዳንኤል ኦጂ አማካኝነት ያስቆጠረውም ለረፍቱ ሊወጡ ጥቂት ሰከንዶች ሲቀረው ነው። ከረፍት መልስ ማዝንዴዎች ጫና ፈጥረው ወደ ጊዮርጊስ ብሎ የተሻማ ኳስ አቻሌ ታመነ አድናለሁ ብሎ በግንባሩ ገልጾ በራሱ መረብ ላይ አሳርፏታል። ለማዝንዴ ሁለተኛዋ ጎል ይቺ ነች። በስልሳ ዘጠነኛ ደቂቃ ላይ ልማደኛው በሀይሉ ከቅጣት ምት ቀጥታ አክርሮ የመታት ኳስ ለጊዮርጊሶች ሁለተኛ ግብ ሆና ስትመዘገብለት ስቴዲየሙን የመላው ተመልካች ወደር የሌለው ደስታውን አስተጋብተዋል። ሜዳውን ሲያካልል ያመሸው በኃይሉ ከጨዋታው በኋላ እንደተናገረው የማይቻል የሚመስለው የሚመስለውን ሴፕቲማ ዘንዴ ላይ ሁለት እንዳገባል ሁሉ በመልሱ ጨዋታም ከሳምንት በኋላ ማለት ነው ሜዳው ድረስ ሄደል የማናሸነፍበት ምክንያት የለም ብለዋል። የአፍሪካው ሻምፒዮና የሴፕቲማ ዘንዴ ባለቤትና ሊቀ መንበር ሚስትር ሞይስ ማቴንደ የቅዱስ ጊዮርጊስ አጫዋወት መደነቃቸውን ተናግረዋል። ከቅዱስ ጊዮርጊስ ለተደረገላቸውን መስተንግዶ አመስግነው የመልካም መስተንግዶውን አጸፋ ምላሽ ግን የጊዜዎች ሀገራችን ሲመጡ እናሳያለን ብለዋል። ሊቀመንበሩ የፊማ ዘንበ ከሶስት ሳምንት በፊት የአፍሪካ ክለቦች ሻምፒዮን አሸናፊ ሀያል ቡድን ነው። ይሄ ነው በእኔ በኩል ያለው ሰለሞን። አመሰግናለሁ። ገዛህኝ ጽዮን መስቀል ነበር ከአዲስ አበባ። አድማጮች ያለን ጊዜ ይኸው ነው ለዛሬ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ ነው